የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ሐምሌ 3 2016 ዓ.ም ዝግጅታችን ጀመረ። በፕሪቶሪያው የሰላም ስምምነት አፈጻጸም ሁለተኛ ዙር ግምገማዊ ውይይት ስለመካሄዱ ተነግሯል። ይህ አገልግሎቶች መጀመራቸው ምናምን ይህንን የሚናቅ ነገር አይደለም። በጣም ሌሎች ነገሮችን ለመስራት የሚያስችል ድልድይ ነው። በጣም ብዙ የተፈጸሙ ነገሮች አሉ። ሰላሙን ዘላቅ ለማቅረብ የሚያስችሉ መሰረታዊ ነገሮች ግን እስካሁን አልተፈጸሙም። የሕወሓት ቃል አቀባይ የሆኑትን አቶ አማኑኤል አሰፋን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። ከዚህ በተጨማሪ ዘንድሮ በአማራ ክልል የ12ኛ ክፍል መልቀቂያ ተፈታኞች ቁጥር ዝቅተኛ መሆኑን ስለመገለጹና ሌሎች ቀጠናዊ እንዲሁም ዓለም አቀፋዊ ጉዳዮችም ተካትተዋል። እንደምንላችኋል እንደምናምሽታችኋል፣ አድማጮቻችንና ተመልካቾቻችን። ዛሬ ምሽት ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብረኝ የሚቆየው ደግሞ ኤልያስ አስማረ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እንቆያለን። እናንተም አብራችሁን እንድትቆይሁን። አስቀድመን አጫጭር የዓለም ዜናዎች እናጋራችኋለን። አስመሞ አየ ነው ይጠብቃችኋል። በድጋሚ እንደምናመሽታችኋል አድማጮቻችን። የዕለቱ ዜናዎችን የማሰማችሁ አስመሞ አየ ነው ነኝ። ወደ መጀመሪያው ዜና ሳልፍ በዋሽንግተን የታደሙት የሰሜን አትላንቲክ አገሮች ቃል ኪዳን ድርጅት ኔቶ አባል አገራት መሪዎች ህብረቱን ለዩክሬን የሚሰጠውን ድጋፍ ለማጠናከርና የራሳቸውንም የመከላከያ አቅም ለማጎልበት ያለሙትን ጉባኤ ቀጥለዋል። በጉዳዩ ላይ በበታች ባለስልጣናት ደረጃ ለወራቱ ውይይት ሲካሄድበት ከርሟል። ቀደም ብሎም በዚህ እንደ አውሮፓውያን አቆጣጠር 2024 መጀመሪያ ላይ የአባል አገራቱ የውጭ ጉዳይ ሚኒስትሮች የተወያዩበት ቢሆንም የመጨረሻውን ስምምነት መቋጨት የመሪዎቹ ኃላፊነት መሆኑም ተጠቁሟል። የዛሬው ጉባኤ ውሎ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በዋይት ሀውስ ለመሪዎች በሚያደርጉት የራት ግብዣም ይጠናቀቃል። የቃል ኪዳን ድርጅቱ 75 ዓመታት ባስቆጠረው ታሪኩ ያልታየ ሊባል የሚችል ፈተና በተደቀነበት በአሁኑ ወቅት ፕሬዚዳንት ባይደን ሰላምን በጥንካሬ አማካኝነት እውን ማድረግ አስፈላጊ መሆኑን የሚያስገነዝብ ጠንካራ ንግግር አድርገዋል። ባይደን ለሶስት ቀናት የሚዘልቀውን ጉባኤ መክፈቻ ላይ ባደረጉት ንግግር ከምንጊዜው የሚበልጥ ጠንካራ መሆናችንን ጥሩ ነው፣ ምክንያቱም ይህ የታሪክ ወቅት በአንድነት ጠንክረ እንድንገኝ የሚጠይቅ ነውና ብለዋል። ወደ ቀጣዩ ዜና ሳልፍ፣ እስራኤል በማዕከላዊ ጋዛ አዲስ የአየር ጥቃት አደረሰች። የእስራኤል ወታደራዊ ኃይሎች ዛሬ ረቡዕ ማዕከላዊ ጋዛን ማጥቃታቸውን ቀጥለዋል። ትላንት ማክሰኞ ወደ ፍልስጤማውያን ተፈናቃዮች መጠለያነት በተቀየረ ትምህርት ቤት ላይ ባደረሱት የአየር ድብደባ 29 ሰዎች መገደላቸውን የፍልስጤም የጤና ባለስልጣናት ተናግረዋል። የእስራኤል የጦር ኃይል እንደ አውሮፓውያን አቆጣጠር ጥቅም ሰባት ቀን ደቡባዊ እስራኤል ላይ ሐማስ ባደረሰው ህይወት ያጠፋ ጥቃት የተሳተፈ ታጣቂን ኢላማ ያደረገ ጥቃት እንደነበረ ተናግሯል። የጦር ኃይሉ በአየር ጥቃቱ ሲቪሎች እንደተገደሉ ያመለከቱትን ሪፖርት በመመርመር ላይ መሆኑንም ባለስልጣናቱ ገልጸዋል። ትላንት ማክሰኞ ሐማስ ጥቃቶች የተኩስ አቁም ድርድሩን ሊጎዱ እንደሚችሉ አስጠንቅቋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ በበኩሉ ጥቃቱን እስራኤል ሲቪሎች አካባቢዎችን ለቀው እንዲወጡ ያስተላለፈችውን ትዕዛዝ በሚመለከት ያለውን ስጋት ገልጿል። እስራኤል ባለፈው እሁድ ሲቪሎች ወደ ምዕራባዊ የጋዛ ከተማ አካባቢ እንዲሄዱ ካዘዘች በኋላ የመከላከያ ኃይሎች በእነዚያው መተላለፊያዎች ላይ ከባድ ድብደባ ማድረሳቸውን የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ተናግሯል። በተያያዘ ዜና ጄኔቫ ላይ የተሰበሰቡት የተባበሩት መንግስታት ድርጅት ባለሙያዎች ባወጡት መግለጫ በጋዛ ሰርጥ የረሃብ ቸነፈር እየተስፋፋ መሆኑን ገልጸዋል። ይህ በእንዲህ እንዳለ በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲደረግ በቀጠለው ጥረት የግብፅ የእስራኤልና የዩናይትድ ስቴትስ ከፍተኛ የደህንነት ባለስልጣናት ዛሬ ረቡዕ ካታር ላይ እንደሚሰበሰቡ የተለያዩ የዜና ማሰራጫዎች ዘግበዋል። በዩናይትድ ስቴትስ ስም የተመዘገበ መርከብ በየመን ሁቲ ታጣቂዎች ተተኮሰበት። በየመን የየመን ሂት ታጣቂዎች በዩናይትድ ስቴትስ ስር የተመዘገበ አጓጓዥ መርከብ ትላንት ማክሰኞ በአረቢያን ባህር በማለፍ ላይ ሳለ እንደተኮሱበት ተነግሯል። የዩናይትድ ኪንግደም የማሪታይም ንግድ እንቅስቃሴ ተቋም በሰጠው መግለጫ ሜሪስክ ሴንቶሳ የተባለው መርከብ በየመን ኒሽቱን ጠረፍ አቅራቢያ ሲደርስ ፍንዳታ መድረሱን የመርከቡ ካፒቴን አስታውቋል። የታጣቂው ቡድን ቃል አቀባይ ትላንት ማታ ባወጣው መግለጫ መርከቡ ላይ ለደረሰው ጥቃት እንዲሁም በየመን ባህረ ሰላጤ ላይ በሚያልፉ ሁለት ሌሎች መርከቦች ላይ ለደረሱት ጥቃቶች ኃላፊነቱን ወስዷል። የመርሴንታሶ መርከበኞች በሙሉ ጉዳት እንዳልደረሰባቸው የእንግሊዙ የንግድ መርከብ እንቅስቃሴዎች ድርጅት አመልክቷል። ታጣቂዎቹ ሁቲ ካለፈው ኅዳር ወር ጀምሮ በቀይ ባህርና በኤደን ባህረ ሰላጤ በኩል በሚያልፉ የንግድ መርከቦች ላይ በሰው አልባ አውሮፕላንና በሚሳኤል ጥቃት ሲያካሂዱ ቆይተዋል። ጥቃቱን የሚያደርሱት ጋዛ ላይ በሚካሄደው ጦርነት ፍልስጤማውያንን በመደገፍ መሆኑም ይናገራሉ። ባጸፋው የዩናይትድ ስቴትስና የእንግሊዝ ኃይሎች የመን ውስጥ ያሉ የውት አማጽያን ይዞታዎችን ኢላማ ያደረጉ ጥቃቶችን ሲያካሂዱ ቆይተዋል። አድማጮቻችን የዜና እየተላለፍላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ጆሃንስበርግ ውስጥ አውቶቡስ ተገልብጦ 12 ተማሪዎች ሞቱ። ደቡብ አፍሪካ ጆሃንስበርግ ከተማ አቅራቢያ ዛሬ ረቡዕ 12 ተማሪዎች ወደ ትምህርት ቤት ለመሄድ የተሳፈሩበት መለስተኛ አውቶቡስ ወይም ሚኒባስ ተገልብጦ መሞታቸው ተገልጿል ከሌላ ተሽከርካሪ ጋር ከተጋጨ በኋላ በተገለበጠው መለስተኛ አውቶቡስ ላይ ቃጥሎ መነሳቱን ባለሥልጣናት አመልክተዋል። ሙሉ በሙሉ በሳት አደጋው በወደመው መኪና ውስጥ ሕይወታቸው ያለፈው ልጆች የአንደኛ ደረጃ ተማሪዎች መሆናቸውም ተገልጿል። ሌሎች ጉዳት የደረሰባቸው ሰባት ልጆችም ወደ ሆስፒታል መወሰዳቸው የተገለጸ ሲሆን ፖሊስ አደጋውን እየመረመረ መሆኑን ተመልክቷል። ደቡብ አፍሪካ በአፍሪካ አህጉር በመንገድ መገናኛ ረገድ ትልቅ እድገት ካስመዘገቡ አገሮች መካከል ብትሆንም በመንገድ ደህንነት ረገድ ዝቅተኛ ደረጃ ላይ ካሉ አገሮች መካከል አንዷ መሆኗም ተገልጿል። በመጨረሻም ሩሲያ ኦዴሳ ወደብ ላይ ዛሬ ረቡዕ ባደረሰችው ጥቃት ቢያንስ ሁለት ሰዎች መግደሏን የዩክሬን ባለሥልጣናት ተናገሩ። የዩክሬን የጦር ኃይል እንዳለው ሩሲያ በዩክሬን ዙሪያ በየቀኑ በቀጠለችው የአየር ጥቃት በዛሬው ጥቃቷ አምስት ሚሳይሎችና ሀያ ሰው ሰው አልባ አውሮፕላኖች ትን ተጠቅማለች የዩክሬን አየር ኃይል በሰጠው መግለጫ አስራ አራቱ የድሮኖች መተን ጥለናል ብሏል። ድሮኖቹ የኃይል ማመንጫ ጣቢያዎችን ኢላማ ያደረጉ እንደነበሩ የተናገሩት የዩክሬን ባለሥልጣናት በጥቃቱ በሰው ላይ የደረሰ ጉዳት እንደሌለም ተናግረዋል። ዩክሬን ጂ የተባለው የኤሌክትሪክ ኃይል ማሰራጫ በአንደኛው ጣቢያው ላይ ከባድ ጉዳት መድረሱን አመልክቷል። የሩሲያ የመከላከያ ሚኒስቴር በበኩሉ ሁለት ሰው አልባ አውሮፕላኖችን ቤልግሮድና ቮሮኔጅ ክፍለ ግዛቶች ላይ መተን ጥለናል ብለዋል። በተያያዘ ዜና በዋሽንግተን የዩክሬን ፕሬዚዳንት ቮሎድሚር ዜሌንስኪ የኔቶ አባል አገሮች ለሀገራቸው በተለይም በአየር መከላከያ የሚሰጡት ድጋፍ ከፍ እንዲያደርጉ ግፊት በማድረግ ላይ ናቸው። ዜሌንስኪ ትላንት ማክሰኞ ባደረጉት ንግግር ሩሲያ ሰኞ ሁለት አርባ ሚሳይሎች በመተኮስ ኬብ በሚገኝ የሕፃን ሆስፒታል ላይ ጥቃት ማድረሷን አስመልክተው ተናግረዋል። በጥቃቱ በአገሪቱ ዙሪያ ቢያንስ አርባ ሶስት ሰዎች ሲገደሉ ሁለት መቶ የሚሆኑ ሰዎች ደግሞ መቁሰላቸውን ዜሌንስኪ ገልጸዋል። የኔቶ አባል ሀገሮች በተለይም ዩናይትድ ስቴትስ ፈጣን እርምጃ እንድትወስድ ያሳሰቡ ዜሌንስኪ ባለሥልጣናቷ የዳሩ ምርጫ መጠበቅ የለባቸውም ሲሉ አክለዋል። አድማጮቻችን፣ የሰዓቱ ዓለም አቀፍ አጫጭር ዜናዎች እነዚህ ነበሩ። ወደ ሀብታሙን መልሳችሁ Thank አስማማዋዬ ነውን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው በመከታተል ላይ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይደመጣሉ። አብራችሁን ስለመታመሹ በድጋሚ እናመሰግናለን። አሁን ወደ ዕለቱ አብይ ርዝ ዘገባ እንለፍ። የፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም ላይ ያተኮረ ሁለተኛ ዙር ስትራቴጂካዊ ግምገማ መካሄዱን የአፍሪካ ህብረት አስታወቀ። ግምገማው በኢትዮጵያ መንግስትና በህወት መካከል በሚካሄደው የፖለቲካዊ ውይይት ላይ ያተኮረ እንደነበረ ህብረቱ ገልጿል። የስምምነቱ ፈራሚዎች ተፈናቃዮችን ወደ ነበሩበት የመመለስ የቀድሞ ተዋጊዎችን ትጥቅ ማስፈታትና ወደ ማህበረሰቡ መልሶ የማዋሃድ ተግባራትን ደረጃ በደረጃ ማስፈጸማቸውን ለመቀጠል እንደ ተስማሙ ህብረቱ በመግለጫው ላይ አስታውቀዋል። የህወሓትን ቃል አቀባይና የኢትዮጵያ መንግስት አስተያየቶች ያካተተው ኬኔዲ አባተ ተከታዩን ዘገባ አዘጋጅተዋል። በትግራይ ክልል የተጀመረውና በኋላም ወደ አማራና አፋር ክልል የተስፋፋው ለሁለት ዓመት የተካሄደው ደም አፋሳሹ የሰሜን ኢትዮጵያ ጦርነት መቋጫ ያገኘበት የፕሪቶሪያው ግጭትን በዘላቂነት ማቆም ስምምነት አፈጻጸም ሁለተኛ ዙር ስትራቴጂያዊ ግምገማ ትናንት ማክሰኞ ሐምሌ 2 ቀን 2016 ዓ.ም መካሄዱን የአፍሪካ ህብረት አስታውቋል። በአዲስ አበባ የተካሄደው ግምገማ እስካሁን ባለው የስምምነቱ አፈጻጸም የተገኙ ለውጦችን ለመመዘን ተግዳሮቶችን ለመቅረፍና የስምምነቱን ትግበራ ስኬታማነት ለማረጋገጥ ስትራቴጂዎችን ለመንደፍ ያለመ እንደነበር የግምገማውን ስብሰባ የመራው የአፍሪካ ህብረት ባወጣው መግለጫ አመልክቷል። የፕሪቶሪያው የሰላም ስምምነት ተፈራራሚዎች የኢትዮጵያ መንግስትና ህወሀት ታዛቢዎቹ የተባበሩት መንግስታት ድርጅት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን በምህጻሩ ኢጋድ ዩናይትድ ስቴትስ ና የአውሮፓ ህብረት እንዲሁም በስምምነቱ ላይ ድርሻ የነበራቸው የኬንያ የናይጄሪያ ና የደቡብ አፍሪካ የባለሙያዎች ቡድን በግምገማ መድረኩ መሳተፋቸው ተገልጿል ግምገማው በኢትዮጵያ መንግስትና በህወሀት መካከል ባለው የፖለቲካ ውይይት ላይ ማተኮሩን የገለጸው የአፍሪካ ህብረት የተፈናቀሉ ዜጎችን ወደ ነበሩበት የመመለስና የትግራይ ኃይሎችን ትጥቅ የማስፈታት የመበተንና ወደ ማህበረሰቡ መልሶ የማዋሃድ ወይም ዲዲአር አርዕስተ ጉዳዮችን ለይተው ትኩረት ለማድረግ ሁለቱም አካላት መስማማታቸውን አስታውቋል። ግምገማዊ ውይይቱን በማስመልከት ለአሜሪካ ድምፅ አስተያየታቸውን የሰጡት የህወሀት ቃል አቀባይ አቶ አማኑኤል አሰፋ ስምምነቱ ከተፈረመ በኋላ የጦርነቱን መቆም ጨምሮ በርካታ ፖለቲካዊና ማህበራዊ ስኬቶች መመዝገባቸውን አንስተው ተፈናቃዮችን የመመለስ ስራው ግን እንደዘገየ አመልክተዋል። የፕሪቶሪያ ስምምነት ጦርነቱን ማቆም ብቻ ሳይሆን በጣም ብዙ የፖለቲካ የኢኮኖሚ፣ ማህበራዊ፣ ኢኮኖሚያዊ እንቅስቃሴዎች መጀመሩ፣ በጀት መመስፈቱ፣ የአገልግሎቶች መጀመራቸው ምናምን ይሄንን የሚናቅ ነገር አይደለም። በጣም ሌሎች ነገሮችን ለመስራት የሚያስችል ድልድይ ነው። በጣም ብዙ የተፈጸሙ ነገሮች አሉ። ሰላሙን ዘላቂ ለማድረግ የሚያስችሉ መሰረታዊ ነገሮች እስካሁን አልተፈጸሙም። አንደኛው ነገር ምንድን ነው? ትግራይ ውስጥ ከኢትዮጵያ መከላከያ ሰራዊቶች የሆኑ ሀይሎች አሉ። ከአካባቢው የተፈናቀለ ወደ ሱዳንም ወደ ተለያዩ የትግራይ አካባቢዎችም የተፈናቀለ ሕዝብ ወደ ቀየው እንዲመለስ አልተደረገም። ዋነኛው ነገር ይሄ ነው። አሁን አሁን የተጀመሩ ነገሮች አሉ። በራያም አካባቢ በጠለምትና አካባቢው ያሉ ወረዳዎችም ተፈናቃዮች መመለስ ጀምረዋል። ከነብዙ ችግሩ ይሄ በጣም ጥሩ ስራ ቢሆንም በተሟላ መልኩ እስካሁን መቆየት ያልነበረበት የፕሪቸሪ አግሪመንት ከተፈረመ በኋላ ላለፉት ሁለት ዓመታት አሁንም ችግሩ ሳይፈታ የቆየው እና ይህንንም በሚመለከት ገና ያልተፈጸመ ነገር ነው። ከትናንቱ የፕሪቶሪያው ስምምነት ግምገማዊ ውይይት ጋር በተገናኘ ከኢትዮጵያ መንግስት ኮሚኒኬሽን አገልግሎት በኩል አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት የፕሪቶሪያው ስምምነት ወደ ኋላ እንዳይመለስ በከፍተኛ ትዕግስት እየሰራን ነው ካሉ በኋላ ተፈናቃዮችን የመመለስ ሂደት አፈጻጸምን አስመልክቶ አብራርተዋል። ፕሪቶሪያ ላይ የነበረው ንግግር ዋነኛ ንግግር ሰርቪስ ይመለስ ነው፣ መቶ ፐርሰንት ተመልሷል። በትግራይ ሽግግር መንግስት ይቋቋም ነው፣ መቶ ፐርሰንት ተመልሷል። እዛ ውስጥ ሀረግ ያስገባ ነው፣ የተፈናቀሉ ሰዎችና ና ኮንቴስትድ ኤሪያስ በህገ መንግስቱ ይመለስ ነው ያለ ነው እንጂ አሁን በምንሄደው መንገድ የዝርዝር እቅዳችን አካል እንጂ ፕሪቶሪያ ላይ የለም። ግን በዝርዝር እቅዳችን ህገ መንግስት ሪፈር አድርገን የተፈናቀለ ሰው ከየትም ቦታ ቢሆን መመለስ አለበት ባልነው አቅጣጫ መሰረት ከትግራይ ተፈናቅሎ የቆዩ ሰዎች በጥቂት ቁጥር ቢሆን መመለስ ጀምረዋል። ይህ መጠናከር አለበት። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ የፖለቲካ ውይይት፣ የትግራይ ተዋጊዎችን ትጥቅ የማስፈታትና ወደ ማህበረሰቡ መልሶ ማዋሃድ እንዲሁም ተፈናቃዮችን መመለስ በግምገማው ላይ በስፋት ውይይት የተደረገባቸው ነጥቦች መሆናቸውን በማህበራዊ የትስስር ገጾቻቸው አስታውቀዋል። ተፈናቃዮችን ወደ ነበሩበት በመመለሱ ሂደት ላይ መሻሻል ስለመኖሩ ሁለቱም አካላት እውቅና መስጠታቸውን የገለጹት አቶ ጌታቸው በተለይም ምዕራብ ትግራይ ሲሉ በገለጹት አካባቢ ክፉኛ የተጎዳውን የሕዝቡን ጥያቄዎች በተሟላ መልኩ በመፍታት ሂደቱን ማፋጠን እንደሚያስፈልግም አጽንኦት ተሰጥቷል ብለዋል። የአፍሪካ ሕብረትም በዛሬው መግለጫው የኢትዮጵያ መንግስትና ህወሀት ተፈናቃዮችን ወደ ነበሩበት መመለስና የትግራይ ኃይሎችን ትጥቅ የማስፈታት የመበተንና ወደ ማህበረሰቡ መልሶ የማዋሃድ ሂደት ላይ መሻሻሎች መኖራቸውን አንስተው እነ እነዚህን ጉዳዮች ደረጃ በደረጃ ለመፈጸም ተስማምተዋል ብሏል የስምምነቱን አፈጻጸም በተመለከተ የሁለቱ አካላት ተወካዮች ለአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሐማት ገለጻ ማድረጋቸውን የጠቀሱት አቶ ጌታቸው ረዳ ህወሀትን ወደነበረበት የፖለቲካ ፓርቲ እውቅና መመለስ እንዲሁም በሱዳን የሚገኙ የትግራይ ተወላጆች ወደ ሀገራቸው እንዲመለሱ ማድረግም በግምገማዊ ውይይቱ ላይ መነሳቱን ጠቁመዋል። ህወሀት ዳግም ወደ ህጋዊ የፖለቲካ ፓርቲ ደረጃው እንዲመለስ የሚያስችል የአዋጅ ማሻሻያ በቅርቡ በህዝብ ተወካዮች ምክር ቤት መጽደቁን ተከትሎ የፍትህ ሚኒስቴር ይህንኑ የማስፈጸም እርምጃ መጀመሩ ይታወቃል። የትናንቱ የፕሪቶሪያው የሰላም ስምምነት አፈጻጸም ስትራቴጂያዊ ግምገማ በአመዛኙ መልካም ነበር ሲሉ አቶ ጌታቸው ረዳ አመልክተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሐማት ስምምነቱ ከተፈረመ በኋላ የኢትዮጵያ መንግስትና ህወሓት አስመዝግበዋል ያሉትን የላቀ እድገት አድንቀው ለዚህም ምስጋና አቅርበዋል። የመጀመሪያው ዙር የፕሪቶሪያው የሰላም ስምምነት አፈጻጸም ግምገማ በመጋቢት ወር ላይ መካሄዱ ይታወቃል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር ትናንት ማክሰኞ በተካሄደው የአፍሪካ ህብረት ሁለተኛው ዙር የፕሪቶሪያ ስምምነት አተገባበር ስትራቴጂያዊ ግምገማ ላይ መሳተፋቸውን ያስታወቀው የአገሪቱ የውጭ ጉዳይ መስሪያ ቤት ዘላቂ ሰላምን ለማስፈን የሚቀሩ ስራዎች መኖራቸውን ጠቁሟል። የቀሪ ተግባራትን አፈጻጸም ሂደት ዩናይትድ ስቴትስ እንደምትደግፍና በኢትዮጵያ ውስጥ ያሉ ሌሎች ግጭቶችም በውይይት እንዲፈቱ የምታበረታታ መሆኗንም አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ብለው ኬኔዲ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ አማራ ክልል ይወስድናል። በሀገር አቀፍ ደረጃ እየተሰጠ ባለው የ2016 ዓ ም የ12ኛ ክፍል ብሔራዊ መልቀቂያ ፈተና በአማራ ክልል ለፈተና የተቀመጠው የተማሪ ቁጥር ከወትሩ ዝቅተኛ መሆኑን የክልሉ ትምህርት ቢሮ ቃል አቀባይ አቶ ጌታቸው ቢያዝን ለአሜሪካ ድምፅ ተናግረዋል። ዘንድሮ በክልሉ ከ96000 በላይ ተማሪዎች ፈተናውን እየወሰዱ መሆናቸውን የገለጹት ኃላፊው በቀጠለው ግጭት ምክንያት በተለይ ከፍተኛ ቁጥር ይመዘገብባቸው በነበሩ የምስራቅ ጎጃም፣ የምዕራብ ጎጃም እና ሰሜን ጎጃም ዞኖች የሚገኙ ተማሪዎች ለፈተና አልተቀመጡም ብለዋል። የምስራቅ ጎጃም ዞን ትምህርት መምሪያ ቀደም ብሎ ባወጣው መግለጫ ለዘንድሮ ብሔራዊ መልቀቂያ ፈተና እንዲቀመጡ ከታሰቡት ከ19000 በላይ የዞኑ ተማሪዎች ውስጥ ፈተናውን የሚወስዱት ከ አምስት ትምህርት ቤቶች የተገኙ 577 ተማሪዎች ብቻ እንደሚሆኑ አስታውቀው ነበረ። አስቴር ምስጋናው የዚህን ዘገባ ዝርዝር ዛለች። ትላንት ማክሰኞ መሰጠት በተጀመረው የ2016 ዓ ም የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና በአማራ ክልል ከ96000 በላይ ተማሪዎች መቀመጣቸውን ለአሜሪካ ድምፅ የተናገሩት የክልሉ ትምህርት ቢሮ የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ግጭት ባለባቸው አካባቢዎች ቁጥሩ የበዛ ተማሪ ፈተናውን መውሰድ እንዳልቻለ አመልክተዋል። የጸጥታ ችግር ባይኖሩ ነው የሚፈተኑ ተማሪዎች ቁጥር አሁን ካለው ቁጥር የበለጠ ነው የሚሆነው። ምንም ጥያቄ የለውም። ዞሮ ዞሮ ቁጥሩን አሁን ያል ነው ብዬ ማስቀመጥ ይቸገራለሁ። ያለው ዘጠና ስድስት ሺ አራት መቶ ስምንት ተማሪዎች ናቸው የምናሰኩ ናቸው ይህያል ቁጥር በላይ ተማሪዎችን ማስፈተን የምንችልበት እድል ይኖራል። የዘጠና ችግር ባይኖር ኖሮ ማለት ነው ወደ አራት ሺ አንድ መቶ አካባቢ ተማሪዎች ናቸው ወይም ፈተና በበይ ነ የሚወስዱ ሌሎች በወረቀት የሚወስበት ሁኔታ የተመቻቸው። በአማራ ክልል ትጥቃዊ ግጭቱ ተባብሶ በቀጠለባቸው በምስራቅ በምዕራብና ሰሜን ጎጃም ዞኖች እንዲሁም በሌሎች አካባቢዎች በዘንድሮ አመት ከሁለት ነጥብ አምስት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የትምህርት ቢሮ በቅርቡ ማስታወቁ ይታወሳል። ቀደም ሲል የምስራቅ ጎጃም ዞን ትምህርት መምሪያ ባወጣው መግለጫ ዞኑ ባሉት ስልሳ አምስት የሁለተኛ ደረጃ ትምህርት ቤቶች ከአስራ ዘጠኝ ሺ ስድስት በላይ ተማሪዎች የ12ኛ ክፍል ሀገር አቀፍ ፈተና እንደሚወስዱ ቢታሰብም በአምስት ትምህርት ቤቶች የሚገኙ 577 ተማሪዎችን ብቻ በሁለት ዙር እንደሚያስፈትኑ ከወራት በፊት አስታውቆ ነበር። የተባበሩት መንግስታት የህጻናት መርጃ ድርጅት በምህፃሩ ዩኒሴፍ ትላንት ባወጣው ሪፖርቱ ደግሞ በሰሜን ኢትዮጵያ በቀጠለው የጸጥታ ችግርና ተጽዕኖ ምክንያት በአማራ ክልል 4178 ትምህርት ቤቶች መዘጋታቸውን ገልጿል። በተለይ በተለይ በምስራቅ ጎጃም፣ በምዕራብ ጎጃም እና በደቡብ ጎንደር ዞኖች የሚገኙ ትምህርት ቤቶች ውስጥ 89 በመቶዎቹ ዝግ መሆናቸውን ሪፖርቱ አመልክቷል። የአማራ ክልል ትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ቁጥራቸውን አሁን በውል መግለጽ ያልቻላቸው ተማሪዎች የማካካሻ ትምህርት ወስደው በመጪው አመት መስከረም ወር ለፈተናው እንዲቀመጡ ይደረጋል ብለዋል። ችግር ያለባቸው አካባቢዎች ላይ ፈተናው በሀገር አቀፍ ደረጃ እንግዲህ በሁለተኛ ዙር ይሰጣል ብለን የምናስበው መስከረም

ቀጣይ የሚፈጸም ይሆናል። በእኛ በኩል ተማሪዎችን በማዘጋጀት ረገድ የሰራው ስራ ነው የሚሆነው። ይህ በእንዲህ እንዳለ በፌዴራሉ መንግስትና በፕሪቶሪያው በዘላቂነት ተኩስ የማቆም የሰላም ስምምነት አከራከሪ ከሚባሉ የትግራይና የአማራ ክልል አዋሳኝ አካባቢዎች መካከል በሆኑት የኮረም ከተማ የራያ አላማጣና የጠለም ት ወረዳዎች የሚገኙ አንድ ሺህ የሚደርሱ ተማሪዎች ዛሬ ረቡዕ የሚሰጠውን ሀገር አቀፍ ፈተና እየወሰዱ እንደሚገኙ የአላማጣ ከተማ ጊዜያዊ አስተዳደር ከንቲባ አቶ ኃይሉ አበራ ተናግረዋል። ተፈታኝ ተማሪዎቹ በግጭት ምክንያት ከትምህርት ገበታቸው ርቀው የነበሩ መሆናቸውን ያወሱት አቶ ኃይሉ በወልዲያ ዩኒቨርሲቲ የማካካሻ ትምህርት ሲወስዱ መቆየታቸውን አስረድተዋል። በአጠቃላይ እነዚህ የማነት ጥያቄ ያለባቸው ቦታዎች ያላማጣም ፍላና የኮረመን እንዲሁም ያለ አማጣ ከተማ ፈተና እየተፈተኑ ያሉት ወልዲያ ዩኒቨርሲቲ ነው። በወረራው ምክንያት ወደ አንድ ሺህ የሚጠጉ ተማሪዎችን ከስድስት ወረዳ የተሰባሰቡ ወልዲያ ዩኒቨርስቲ ተቀብሎ እያስተማረ ነበር። የተማሪዎቹ ስነ ልቦና ስብራት እንዳይገጥማቸው የቀራቸውን የአንድ ወር ተኩል ጊዜም ዩኒቨርስቲው እንዲያስተምርልን በጠየቅነው ጥያቄ መሰረት አስፈላጊውን ሽፋን ተሸፍኖ ወልዲያ ዩኒቨርስቲ ላይ እየተማሩ ከርመዋል። በዚህ ሰዓት በዛሬው ቀን የሶሻል ሳይንስ ተማሪዎች ፈተና ላይ ተቀምጠዋል። ተማሪዎቹ ሲመዘገቡ አድሚሽን ካርዳቸውም መፈተኛ ሴንተራቸውም ወልዲያ ላይ ነው። አልሞስት ወደ አስር ሚሊዮን ብር የሚሆን ኢንቨስት ተደርጓል። በአማራ ክልል በ2015 ዓ ም የትምህርት ዘመን በመደበኛ በማታና በግል 21323 ተፈታኞች የ12ተኛ ክፍል ሀገር አቀፍ መልቀቂያ ፈተናን መውሰዳቸውን ከትምህርት ቢሮ ያገኘነው መረጃ ያመላክታል። ለአሜሪካ ድምፅ አስቴር ምስጋናው። አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። ቀጣዩም ዘገባ በአማራ ክልል ያቆየናል። በአማራ ክልል ግጭት መቀስቀሱን ተከትሎ በክልሉ የተቋረጠውን የኢንተርኔት አገልግሎት ዳግም ለማስጀመር ከሚመለከታቸው አካላት ጋር እየተነጋገረ መሆኑን ኢትዮ ቴሌኮም አስታወቀ። የተቋሙ ዋና ስራ አስፈጻሚ ፍሬዎት ታምሩ ዛሬ ረቡዕ የ2016 ዓ ም የስራ አፈጻጸም ሪፖርት ሲያቀርቡ በሰጡት ማብራሪያ በክልሉ የኢንተርኔት አገልግሎት በመቋረጡ ደንበኞች ለሚያነሱት ቅሬታ ትኩረት እንሰጣለን ብለዋል። በበጀቱ ዓመት ከውጭ ምንዛሬ ጥረት፣ ከግጭትና ከኤሌክትሪክ ኃይል መቆራረጥ ጋር የተያያዙ ችግሮች ተቋሙን ቢፈትኑትም የገቢ ዕቅዱ ግን መሳካቱን ዋና ስራ አስፈጻሚዋ አክለው ገልጸዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልኮልናል። በተጠናቀቀው የበጀት ዓመት በተለያዩ የሀገሪቱ አካባቢዎች የታዩት ግጭቶች እንቅስቃሴውን ከተገዳደሩት ችግሮች መካከል እንደነበሩ የገለጸው ኢትዮ ቴሌኮም ከግጭቶቹ ጋር በተያያዘ በአማራ ክልል ረዘም ላለ ጊዜ የተቋረጠውን የኢንተርኔት አገልግሎት ዳግም ለማስጀመር ከሚመለከታቸው የመንግሥት አካላት ጋር እየተወያየበት እንደሆነ የተቋሙ ዋና ስራ አስፈጻሚ ፍሬህይወት ታምሩ አስታውቀዋል። ኮንፍሊክት ጋር ተያይዞ ኢንተርኔት የተቋረጠባቸው በተለይም ደግሞ የአማራ ክልል ጋር ተያይዞ ላነሳችሁ ጥያቄ በዘለቄታዊ ለመፈታት ምን ተስፋ አለው ላላችሁን በዚህ አጋጣሚ የምነግራችው ኦረዲ የኢንተርፕራይዝ ተቋማትና አንዳንድ በተለይ ኢኮኖሚውን ለማሳለጥ የሚያስፈልጉ ተቋማትን እየከፈትነን ያለ ነው። ስለዚህ በቅርቡም ከብዙ ከሚመለከታቸው ባለድርሻ አካላት ጋር ባለድርሻ ስንል ለዚህ ጉዳይ የሚመለከታቸው ማለት ነው። ከኢንተርኔቱ መዘጋት ጋር የሚመለከተው ተቋምና ከአማራ ክልልም ጋር ብዙ የተነጋገርነን ያለ ነው። እየተከፈቱም ያሉ የኢንተርፕራይዝ ኮኔክሽኖች አሉ። በርካታ መንግስት ያልሆኑ ማለት ነው። በቀጣይ ከዚህ በተሻለ ለሁሉም ለማስ ደንበኛው ኢንተርኔቱ እንደሚከፈት ነው ተስፋ የምናደርገው ይህን እየተከታተልን ነው የምንገኘው ያለ ነው። ዋና ስራ አስፈጻሚዋ ዛሬ ረቡዕ ሐምሌ 3 ቀን 2016 ዓ ም የተቋማቸውን የ2016 በጀት ዓመት የሥራ አፈጻጸም አስመልክተው በሰጡት ማብራሪያ በዓመቱ ለሥራ አመቺ የነበሩ ሁኔታዎች የመኖራቸውን ያህል ግጭቶችን ጨምሮ እንቅፋት የሆኑ ችግሮችም እንደነበሩ አመልክተዋል። በአማራ ክልል የተቋረጠው የኢንተርኔት አገልግሎት የተለያዩ እንቅስቃሴዎችን ማስተጓጎሉን የብዙዎች የገቢ ምንጭ እንዲቋረጥ ማድረጉንና ለመረጃ ፍሰትም እንቅፋት መፍጠሩን የአሜሪካ ድምፅ ቀደም ሲል የነዋሪዎችንና የባለሙያዎችን አስተያየት በማካተት ዘገባዎችን መስራቱ ይታወሳል። ዋና ስራ አስፈጻሚዋ ፍሬህይወት ታምሩም በክልሉ የኢንተርኔት አገልግሎት መቋረጥ በገቢያችን ላይ ተጽዕኖ ቢኖረውም የጉዳቱን መጠን በአሃዝ መጥቀሱ ግን ብዙም ዋጋ አይኖረውም ብለዋል። ዋናው ነገር ችግሩን ለመፍታት የሚቻልበት መንገድ መሆኑን የጠቀሱት ኃላፊዋ፣ የአገልግሎቱ መስተጓጎል በደንበኞቻችን ላይ ቅሬታን ፈጥረዋል፣ ለቅሬታውም ትኩረት እንሰጣለን ብለዋል። ፍሬህይወት በተቋሙ የሥራ አፈጻጸም ላይ እክል ፈጥረዋል ያሏቸው ሌሎች ችግሮች የኤሌክትሪክ ኃይል መቆራረጥ፣ ለመሰረተ ልማት ማስፋፊያ የሚሆን የመሬት አቅርቦት እጦት፣ የፋይበር መቆረጥ፣ የዋጋ ግሽበትና የውጭ ምንዛሪ እጥረት ናቸው። በተለይም የዓመቱ ትልቁ ተግዳሮት ያሉት የውጭ ምንዛሪ እጥረት በመሠረተ ልማት ማስፋፊያ ሥራዎች ላይ ጫና መፍጠሩን ዋና ሥራ አስፈጻሚዋ ጠቅሰው ችግሩን ለመቅረፍ ከውጭ አበዳሪዎች ጋር የብድር ድርድር መደረጉን ተናግረዋል። ኢትዮ ቴሌኮም የውጭ ምንዛሬ ለማግኘት ከውጭ ኩባንያዎች ጋር ፋይናንሲሮች ጋር ማለት ነው። ድርድር እያደረግን ነበር። ማኔጅመንቱ በጥሩ ሁኔታ ድርድሩን አጠናቋል ማለት ነው። ይህንን ተከትሎ እንግዲህ ሊያብድሩን ፈቃደኛ የሆኑ በጣም ዝቅተኛ በሆነ ኢንትረስትሬት አግኝተን ድርድሩን አጠናቀናል ማለት ነው። በዚህ በጀት ዓመት ነው እንድናገኘው የፈለግ ነው። ከኛ ኩባንያ ውጭ የሚመለከታቸው የመንግስት አካላት ማጽደቅ ስለሚኖርባቸው በዛ ፕሮሰስ ውስጥ እያለፈ ነው ያለው ማለት ነው። ከላይ በተጠቀሱት ተግዳሮቶች የታጀበው የተቋሙ ዓመታዊ የስራ አፈጻጸም ግን ስኬታማ እንደነበረ ዋና ሥራ አስፈጻሚዋ በሪፖርታቸው ላይ አሳይተዋል። በተገባደደው የበጀት ዓመት የቴሌኮም ደንበኞች ብዛት 78.3 ሚሊዮን መድረሱን እና በዚህም ተቋሙ ከዕቅዱ በላይ ማሳካቱን ተናግረዋል። በተጨማሪም ኢትዮ ቴሌኮም በዓመቱ 93.7 ቢሊዮን ብር ገቢ ማመንጨቱንና 21.79 ቢሊዮን ብር የተጣራ ትርፍ ማግኘቱን አስታውቀዋል። ይህ ደግሞ ከአምናው ጋር ሲነጻጸር የሃያ ነጥብ ዘጠኝ ከመቶ ብልጫ እንዳለው ዋና ሥራ አስፈጻሚዋ ፍሬህይወት ታምሩ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። አሁን ለጥቂት ደቂቃዎች አውሮፓ ውስጥ እንቆያለን። ሩሲያ በዩክሬን ላይ ባደረሰችው ወረራ ምክንያት በሺዎች የሚቆጠሩ ሰዎች ሕይወት ጠፍተዋል። በርካቶች ከቤት ንብረታቸው ተፈናቅለው በሌሎች ሀገራት ስደተኞች ሆነዋል። ለስደት ከተዳረጉት ዩክሬናውያን በተጨማሪ ዩክሬንን መኖሪያቸው ያደረጉ ኢትዮጵያንና ኤርትራውያንም ከስደተኝነት ጋር በተገናኙ ችግሮች ክፉኛ እየተንገላቱ እንደሆነ ይሰማል። ከሰሞኑ ወደ አውሮፓ ያቀናቸው ባልደረባችን ሳራ ፍሳሐዬ ከዚህ ጋር በተያያዘ መረጃዎችን ልታቀብለን በቀጥታ የስልክ መስመር ላይ ትገኛለች። ሳራ እንደምን አምሽተሻል? እንደምናመሻ ሀብታሙ። መልካም ሳራ፣ አሁን በምትገኙ ጀርመን ሀገር እንደሆነ ነው እንግዲህ የሰማሁት። በዚያ ለስደት የተዳረጉ ኢትዮጵያውያን እና ኤርትራውያንም እንዳናገርሽ አውቃለሁ፣ በምን ሁኔታ ላይ ይገኛሉ? ሀብታሙ፣ ልክ ነህ። እንዳልከው አሁን በጀርመን ፍራንክፈርት ከተማ ላይ ይገኛለሁ። ከሁለት አመት በላይ የሆነውን የሩሲያ ወረራ በዩክሬን ያስከተለውን ጦርነት ሸሽተው በተለያዩ የአውሮፓ ሀገሮች የተጠለሉ ዜጎች ብዙ እንደሆኑ ይታወቃል። አንተም እንዳልከው እዚሁ የሚገኙት የምገኝበት ጀርመን ሀገር የሚገኙ ከሰላሳ ዓመት በላይ በዩክሬን ልጆች ወልደው ሀብት ንብረት አፍርተው ተረጋግተው ሲኖሩ የነበሩ ትውልደ ኢትዮጵያውያን ስደተኞች አግኝቼ ስለ ሁኔታው ጠይቄያቸው ነበር። መጀመሪያ ጦርነቱ ሲጀመር በጣም አስፈሪ አስጨናቂ እንደነበር እና ሁሉም ከሀገሩ ከሀገሪቱ ለመውጣት በሚደረገው ሙከራ የነበረ ጠድፊያ በሚተኮስ ሮኬቶች ሲደርሱ የነበሩ አደጋዎች የፈጠረባቸውን ጭንቀት እስከ ተስፋ መቁረጥ አድርሷቸው እንደነበር ነው የነገሩኝ። ከዚያም ወጥተው በየመንገዱ በተለይ እድሜያቸው ከስልሳ ዓመት በታች የሆኑ ወንዶች እና ከዚያ በላይ በሆኑ ከዛ በላይ ቢሆኑም የሕክምና ሙያ የነበራቸው እንዲወጡ ስለማይፈቀድላቸው ጭንቀቱ ከፍተኛ መኖሩን ነው የነገሩን። መጨረሻ ላይ ወደ ፖላንድ ወጥተው መውጣት እንደቻሉ እና ከዚያም ወደ ተለያዩ የአውሮፓ ሀገሮች እንደ ምርጫቸው ሊሄዱ መቻላቸውን ነው የሚገልጹት። በአሁኑ ሰዓት እዚሁ ፍራንክፈርት ያለው ሁኔታ የጀርመን መንግስት የተለያዩ የሆቴል ህንፃዎችን በመከራየት ለስደተኞቹ ማቆያ ማድረጉን እና እንዲሁም ምግባቸው፣ መኝታቸው፣ ነፃ የህክምና አገልግሎት እና ነፃ የመጓጓዣ አገልግሎቶች እንዲያገኙ ማመቻቸ- በማመቻቸት እንዲሁም ፖኬት መን የሚባለው ለአንዳንድ ወጪ የሚያስፈልጋቸው ወደ አምስት መቶ ዩሮ እስከ አምስት መቶ ዩሮ የሚደርስ እንደሚሰጣቸው ይህንን መፍቀዱን ገልጠውልኛል። በመሆኑም የባዳነት ስሜት እንዳይሰማቸው ማድረጉን እያመሰገኑ ይናገራሉ። ሙያ ያላቸው መስራት ለሚችሉ ደግሞ የአገሪቱ ቋንቋ እንደሚማሩ እንዲማሩ የሚያስችላቸውን ነጻ ትምህርት በመፍቀድ ወደ ስራ እያስገባቸው እንደሆነ ጭምር ነው የነገሩኝ። ይሁን እንጂ እንደዚህ ያለ እድል ሁሉም እንደማያገኘው የሚገልጹም አሉ። አንድ በኢትዮጵያ ትግራይ ክልል ውስጥ የነበረውን ጦርነት በመሸሽ ወደ ዩክሬን መሄዱን እና መደበኛ የከፍተኛ ትምህርት ለመማር የአገሪቱን ቋንቋ እዛው ሲማር የነበረ ሲማር እንደነበረ የገለጸ ወጣት እንደሚለው ደግሞ ምናልባት የመኖሪያ ፈቃድ ወይም ደግሞ የአገሪቱ ዜጋ ባለመሆኑ ሊሆን ይችላል። በተለይ ከአፍሪካ ለመጡ ተማሪዎች መድቡ እንደነበር እና በጀርመን ሀገር ሲገቡም እንደ ዩክሬን ዩክሬናውያኑ እኩል ትብብር እንዳልተደረገላቸው ይናገራል። እሱ እንዳለው ወደ ኢትዮጵያ ተመልሶ እንዳይሄድም በወቅቱ የነበረውን ጦርነት ምክንያት አስቸጋሪ እንደሆነበት እና እዚሁ ሌላ የጥገኝነት ጥያቄ አቅርቦ እየተጠባበቀ መሆኑን ነግሮኛል። እንዲሁም በዩክሬን ፎሾ በሚል መጠሪያ የሚታወቁ እና በተለይ ወደ በተለይ ደግሞ ኤክስትራ በሚባለው ሙዚቃቸው በዩክሬን ጥሩ ተቀባይነት አግኝተው እንደነበር እየነገሩኝ፣ ሶስት እህትማማቾች ትውልደ ኢትዮጵያውያን ሂፓፕ ሙዚቀኞችም ካነጋገርኳቸው ውስጥ ነበሩ። እነዚህ በተለያየ ሙያ ተመርቀው ሲሰሩ የነበሩ እና አንድ ላይም ደግሞ የሙዚቃ ቡድን መስርተው ተወዳጅነት ያተረፉ እህትማማቾች። ጦርነቱ ከፍተኛ ጭንቀት የፈጠረባቸው ቢሆንም የሙዚቃ ኮንሰርቶችን በተለያዩ የአውሮፓ ሀገሮች በማቅረብ በዩክሬን ላይ እየተፈጸመ ያለውን ጥቃት ድምጻቸውን በማሰማት ላይ ይገኛሉ። በዛውም የሙዚቃ ስራቸው ከጭንቀትና ፍርሃት እንዲወጡ እየረዳቸው መሆኑን ነግረውኛል። ሀብታሙ፣ አመሰግናለሁ። ሳራ አንድ ደቂቃ በማይሞላ ጊዜ ውስጥ መታጋሪን አንድ መረጃ ላቅርብ። አሁን ካለሽበት ጀርመን በፊት በፖላንድ ቆይታ እንደነበረሽ ማውቃለሁ። እዚያ ደግሞ ከራሽያ የተነሱ በቤላሩስ በኩል አድርገው አውሮፓ የደረሱ ስደተኞችን ጉዳይ እንደተመለከትሽ ነው የማውቀው። በዚህ ጉዳይ ላይ ያለው መረጃ ምንድን ነው? ልክ ነህ። በፖላንድ ጉዟችን ያገኘ ነው። እንደሚታወቀው በቅርቡ የተጀመረ እና በተለይ ከዚህ ሁለት አመት ወዲህ በከፍተኛ ሁኔታ እየጨመረ የሚገኘውን በሩሲያ አድርገው ወደ ቤላሩስ ከዚያም ወደ ፖላንድ በመግባት ወደ ተለያዩ የአውሮፓ ሀገሮችን ለመሸጋገር የሚሞክሩ ከጊዜ ወደ ጊዜ ቁጥራቸው እየጨመረ የመጣ በተለይ ከኢትዮጵያ፣ ኤርትራ፣ ሶማሊያ እና የሱዳን ስደተኞች የሚገኙባቸው በህገወጥ መንገድ ለመግባት የሚያደርጉት ሙከራ እጅግ በጣም አስፈቃቂ የሆነ ችግር እያስከተለባቸው መሆኑን ያነጋገርኳቸው በተመሳሳይ መንገድ ወደ ፖላንድ የገቡ ስደተኞች ነግረውኛል። እነዚህ ስደተኞች ከአዲስ አበባ በሚገኘው በሚገኙ ህገ ወጥ ደላሎች አማካኝነት ከፍተኛ ብር እየከፈሉ ሩሲያ የሚያደርሳቸው በሀሰት የተዘጋጀ ሰነድ የትምህርትና የጎብኚ ማለት ነው ቱሪስት ቪዛ ቱሪስት ቪዛ እንደሚያገኙ ከዚያም ከሩሲያ እስከ ቤላሩስ እና ፖላንድ በመኪና እንደሚጓጓዙ እናም ምንም አይነት ችግር እንደማይገጥማቸው በጣም ቅርብ እንደሆነ ተደርጎ እንደተነገራቸው አውግተውኛል። ያጋጠማቸው ግን በአንጻሩ እንደሆነ ነው የሚ ልብ በሚሰብሩ በጣም በሚያሳዝን ሁኔታ የነገሩኝ ሀብታሙ መጀመሪያ እንዲከፍሉ የተጠየቁት ገንዘብ በወቅቱ በየወቅቱ እየጨመረ ሄዶ አንዷ ያነጋገርኳት የሀያ አራት ዓመት ወጣት ፖላንድ እስክትገባ ድረስ አንድ ነጥብ አምስት ሚሊዮን የኢትዮጵያ ብር መክፈሏን እና ወደ ዘጠኝ ወር የሚጠጋ በቤላሩስ እና በፖላንድ ድንበር መሀል ከጠባቂዎች እየተደበቁ እንዳያሳለፉት ሲያገኟቸውም፣ በአሳሽ ውሻ እንደሚነከሱና አንዳንዶቹም ሴቶች እንደሚደፈሩ ወንዶችም በከፍተኛ ድብደባ ጉዳት እንደሚደርስባቸው ነግረውኛል። በዚህ ላይ በክረምት ወቅት አካባቢው በበረዶ ስለሚሸፈን እና ውሃ ስለሚሞላ በጫካው መሀል በብርድና በረሃብ የሚሞት እንዳሉም ይገልጻሉ። በዚህ ዙሪያ በፖላንድ በተለያዩ ስደተኞች በፖላንድ ዋና ከተማ የሰብአዊ መብት ተሟጋቾች የሚሰሩ ከሀያ አመት በላይ እዛው የኖሩ ወይዘሪ ሰናይት ተወልደ መድህን የተባሉ ትውልደ ኤርትራውያን እንዳሉት በየቀኑ የሚያዩት ነገር በጣም አስደንጋጭ እንደሆነና ስደተኞቹም ከሚያጋጥማቸው ችግር የተነሳ ራሳቸው እስከ ማጥፋት እንደሚደርሱ ነው። እንዲሁም ያነጋገርኳቸው ከአርባ ዓመት በላይ በሀገሪቱ የኖሩና የስደተኞች አስተርጓሚ ሆነው እየሰሩ የሚገኙ ዶክተር ታደሰ ሀይልም ከሚደርሳቸው ጥቃት ምክንያት አንዳንዶቹ በትክክል ስለ ራሳቸው መግለጽና መናገር እንደማይችሉ በሀገራቸው ያለውን ሁኔታ ሸሽተው የተሻለ ህይወት ለማግኘት አስበው መጥተው የባሰ ሁኔታ ሲያጋጥማቸው ለበለጠ ችግር እየተጋለጡ መሆናቸውን ነው የገለጡልኝ። ሳራ በጣም አመሰግናለሁ። እንግዲህ በቪዲዮ የታጀቡ ሌሎች ዘገባዎችን በቅርብ ቀናት እንደምታጋሪን ተስፋ አድርጋለሁ። አሁን ግን ከጀርመን ሀገር በቀጥታ ገብተሽ ለአጋራሽን መረጃ በእጅጉ አመሰግናለሁ። መልካም ምሽት ይሁንልሽ። እሺ፣ ደህና ደህና። ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። ቀጣዩም ዘገባ ከስደትና ከፍልሰተኞች ጋር የተገናኘ ነው። ወደ ጣሊያን የሚጎርፈውን ፍልሰተኛ መከላከል የሚያግዝ አዲስ ዘዴ ስራ ላይ ልተዋል እንደሆነ ተሰምተዋል። ይህን በተመለከተ አሉላ ከበደ ቀጣዩን መሰናዱ አቀናብረዋል። ጣሊያናዊው አሳ አጥማጅ ፓርቴኒኮ ቪንቼንዞ እንደ አውሮፓውያን የቀን አቆጣጠር በ2022 አንድ ማለዳ ላይ ከባህሩ ላይ ሳለ 24 ስደተኞችን ያሳፈረች አንዲት ከአፍሪካ የተነሳች አነስተኛ ጀልባ ወደ አውሮፓ ለመሻገር ስትሞክር ይመለከታል። ጀልባውን አስነስቶም ወደ እነርሱ በተጠጋበት ወቅት ድንገት ፍልሰተኞቹ ዘለው ከእርሱ ጀልባ ላይ መሳፈር ያዙ። ሊረዳቸው ከመሞከር ውጪ ሌላ አማራጭም አልነበረውም። ታንቶ ፐርኬ ሶገ ኖይ ሱ ኩስታ ቴራ ሲስታ ና ቮልታ ስለ ቤተሰቦቻቸው አሰብኩ። በዚች ምድር ላይ የምንኖረው አንድ ጊዜ ብቻ እንደመሆኑ እርስ በርስ መረዳዳት እንዳለብን አብዝቼ አስባለሁ። እናም በምችለው ሁሉ ለመርዳት እሞክራለሁ። ቪንቼንዞ ድንገት ከባህሩ የሚሰጥሙትን ፍልሰተኞች በመታደግ ሥራ ተጠምዶ ራሱን ያገኘ ብቸኛው የላምፔዱዛ ነዋሪም አይደለም። ከዚህ የሚገኙ አሳ አስጋሪዎችም በሙሉ ከጣሊያን ባለስልጣናት ጋር በመተባበር በየቀኑ ማለት ይቻላል ከባህር መስጠም አደጋ የሚገጥማቸውን ስደተኞች ይታደጋሉ። እንደ አውሮፓውያን የቀን አቆጣጠር ከሰኔ 1 2023 አንስቶ በነበሩት ከ12 በላይ ወራት ውስጥ ቁጥራቸው 95,000 የሚጠጉ ስደተኞች ከላምፔዱዛ ደሴት ደርሰዋል። ካለፈው ጥር ወር አንስቶም የጣሊያን መንግስት ፍልሰትን ለመግታት ማቲ ፕላን በመባል የሚታወቀውን ይህን አዲስ ፖሊሲ አውጥቶ ተግባራዊ ለማድረግ መንቀሳቀስ ጀምሯል። እቅዱ ከአፍሪካ ጋር ያላትን ግንኙነት በአዲስ መልክ ያስተካክላል ብላ የምታምነው ጣሊያን ልማትን የሚያጎለብትና የስራ ዕድሎችን የሚፈጥር ብሎም ፍልሰተኞችን የትውልድ ሀገራቸውን ለቀው እንዳይሰደዱ ያደርጋል የሚል ተስፋ አሳድራለች። ማዳሌና ፕሮኮፒዮ የአውሮፓ የውጭ ግንኙነት ምክር ቤት የአፍሪካ ፕሮግራም ከፍተኛ የፖሊሲ ጉዳዮች አዋቂ ናቸው። በቀጥታ ጉዳዩ ይሄው ነው። የሕዝብን ሀብት ተጠቅሞ የኢንቨስትመንት ሁኔታውን ለማሻሻል መስራት። አፍሪካ መዋለ ንዋይ ትሻለች። መደበኛ ያልሆነ ስደትን ለሚመለከተው ፈተና አንዳች ሁነኛ መፍትሔ ማበጀት ከሁለት ዓመት በፊት ለሥልጣን ያበቋቸውን ቀኛ ክራሪ ዝንባሌ ያላቸው መራጮችን ማስደሰት ለሚጠበቅባቸው የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ትልቁ ግብ ነው። እቅዱ ከሠራም ልማት መራ አካሄድ ለተቀረው አውሮፓ ምሳሌ ሊሆን እንደሚችል ተንታኞች ይናገራሉ። ኖ no individual European country is able to compete with other international players. አንድም አውሮፓዊ ሀገር እንደ ቻይና እና የባህረ ሰላጤው ሀገራት ከመሳሰሉት ሌሎች ዓለም አቀፍ ተዋናዮች ጋር መወዳደር አይችልም። ከጣሊያን መሀል ሀገር ይልቅ ለቱኒዚያና ለሊቢያ ቅርብ ወደ ሆነችው ወደ ላምፔዱዛ ስንመለስ ታዲያ እንደ መብት ተሟጋቾቹ እይታ አንድ ነገር ከመሰረቱ መለወጥ አለበት። ማቲልዳ ኤትሳጎ ማልዱሳ ከተባለው የስደተኞች ደጋፊ ቡድን ጋር ይሰራሉ። በእነዚህ ዓመታት ውስጥ የሜዲትራኒያንን ባህር አቋርጠው የሚደርሱ ሰዎች አሉ። ይሄ ሁኔታ ፈጽሞ መከሰት የለበትም። እጅግ አደገኛና ለደህንነት አስጊ ሲሆን፣ አያሌ ሰዎችም ለሞት እየተዳረጉ ወይም ወዳጅ ዘመዶቻቸውን እያጡ ነው። ኤትሳኮ ጣሊያን እና ሌሎች የአውሮፓ ሀገራት በአሁኑ ወቅት የሚከተሉትንና ዋነኛ ትኩረታቸውን ስደተኞችን በኃይል በመመለስ ላይ ያተኮሩ በአፍሪቃ ሀገራት ያሉ ጸጥታ አካላትን ከሚደግፉ ፖሊሲዎች ጋር አይስማሙም። ቪንቼንዞ በበኩላቸው አደገኛውን የባህር ጉዞ ለማስቆምና በላምፔዱዛ ነዋሪዎች ላይ የሚያሳድረውን ጫና ለማቃለል የተሻለ የትብብር ስራ ማሳየት እንደሚሹ ይናገራሉ። በባህር ላይ ሳሉ ለልፈት የሚዳረጉ በርካታ ሰዎች አለማየት ጤናማና የተለመደ ነገር ሊሆን ይገባዋል የሚሉት ቪንቼንዞ ዓለም አቀፉ ማህበረሰብ ከአንዳች ስምምነት ላይ መድረስ ከቻለም የብዙዎችን ሕይወት መታደግ እንደሚቻል እርግጠኛ ናቸው። ማ ፐር ሜ ና ኮሳ ኖርማልስማ ዲ ኖን ቬደረ ስቴ ሞርቴ ስቴ ፐርሶኔ ለእኔ ይህን መሰል ሞት አለማየት ፍጹም ጤነኛው ጉዳይ ነው ብያምናለሁ። ዓለም አቀፉ ማህበረሰብ ብቻ ሁሉም ከአንዳችሁነኛ ስምምነት ላይ መድረስ ከቻለ፣ በአንጻሩ ቁጥሩ የበዛ ሞት ማስቀረት እንደሚቻል እርግጠኛ ነኝ። ባለሥልጣናት ይፋ እንዳደረጉትም ባለፈው ዓመት ብቻ ቁጥራቸው ከሦስት መቶ በላይ የሚሆኑ የሜዲትራኒያንን ባሕር ለማቋረጥ ሲሞክሩ ለህልፈት ተዳርገዋል። የስደተኞች መብት ተሟጋቾች እንደሚያምኑት ግን አያሌ ሌሎች የገጠማቸው ጣ ባለመዘገቡ እንጂ ቁጥሩ ከዚህም በእጅጉ የላቀ ነው። አሉላ ከበደን ለቀደመው ዘገባ አመሰግናለሁ። እያዳመጣችሁ ያላችሁት በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምፅ የረቡ ምሽት ስርጭታችንን ነው። በመቀጠል ደግሞ እኛ ወዳለንበት ወደ ዩናይትድ ስቴትስ ወደሚመልሰን ዘገባ እናቀናለን። ብርቱ ፈተና ውስጥ የገቡት ባይደን በምክር ቤት ካሉ የፓርቲያቸው አባላት ዘንድ ድጋፍ እያሰባሰቡ እንደሆነ ተሰምቷል። የዩናይትድ ስቴትስ ምክር ቤት አባላት ፕሬዚደንት ጆ ባይደን ከሪፐብሊካኑ ተፎካካሪያቸው ከቀድሞ ፕሬዚደንት ዶናልድ ትራምፕ ጋር ባደረጉት ፕሬዚደንታዊ ክርክር ደካማ አፈጻጸም ካሳዩ ወዲህ በያዝነው ሳምንት ለመጀመሪያ ጊዜ ወደ ምክር ቤት ተመልሰዋል። የአሜሪካ ድምፅዋ የምክር ቤት ጉዳዮች ዘጋቢ ካትሪን ፕሰን ባይደን የዲሞክራት ፓርቲያቸውን እጩ ሆነው እንዳይቀጥሉ በቀረቡ ጥሪዎች ዙሪያ ያጠናቀረችውን ዘገባ አሉላ ከበደ ያስደምጠናል። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ያሳዩት ደካማ የክርክር አፈጻጸም በመጪው የጥቅምት ወር መገባደጃ በሚካሄደው አጠቃላይ ምርጫ ተቀናቃኛቸውን ዶናልድ ትራምፕን የማሸነፍ እድላቸውን ያመክናል በሚል ባሳደረው ስጋት የተነሳ የምክር ቤት አባላት ለረፍት ከሄዱበት ወደ ዋሽንግተን እየተመለሱ ባሉበት በያዝነው ሳምንት በገዛ ፓርቲያቸው አባላት የተነሱ ጥያቄዎች ገጥመዋቸዋል። ዲሞክራቱ የምክር ቤት አባል ማይክ ኩግሌ አሁን ባለው ሁኔታ ማሸነፍ ስለማይችሉ ብቻ የእጩነቱን ቦታ ለሌላ መልቀቅ አለባቸው። የምክር ቤት አባሉ ማይክ ኩግሌ በባይደን ለሌላ አራት ዓመታት ማገልገል የሚያስችል የጤና ይዞታ ዙሪያ ስጋታቸውን በይፋ ከገለጡ በሁለቱ ምክር ቤቶች የሚገኙ ጥቂት ዲሞክራቶች አንዱ ናቸው። አብዛኛው ዲሞክራት የምክር ቤት አባላት ግን አሁንም ለባይደን ያላቸውን ድጋፍ እያሳዩ ነው። የካሊፎርኒያ ክፍለ ግዛቱ ተወካይ ፒተር አጊላር፣ ፕሬዚደንት ባይደን እጩዋችን ናቸው ዶናልድ ትራምፕን የሚያሸንፉትን የዲሞክራቲክ ፓርቲ እጩ እንደግፋለን። እውነታው ይኸው ነው። ዋይት ሃውስ በበኩሉ ባይደን በክርክሩ ያሳዩት አፈጻጸም ጊዜያዊ መደነቃቀፍ ነው ይላል። ካሪን ዣን ፒየር የዋይት ሃውስ ፕሬስ ጸሐፊ ያልተዋጣለት ምሽት ነው ያሳለፉት ተነጋግረንበታል። የሰውንም ስጋት ይረዳሉ። እንደ ቀደሙት ወራት ሁሉ አደባባይ ወጥተው በየዕለቱ ከመራጩ ዘንድ በአካል ተገኝተው የሚያደርጉትን ግንኙነትና ተሳትፎ ታያላችሁ። አንድ የፖለቲካ ጉዳዮች አዋቂ ለአሜሪካ ድምፅ በሰጡት አስተያየት እንዳመለከቱት ባይደን አሳምነው ከእርሳቸው ጎን እንዲሆኑ ማድረግ የሚያስፈልጋቸው የህግ አውጪ አባላቱን ብቻ አይደለም ይላሉ። ኬሲ ቡርጋት በጆርጅ ዋሽንግተን ዩኒቨርሲቲ የዩናይትድ ስቴትስ የህግ አወጣት ጉዳዮች ጥናት ፕሮግራም ዲሬክተር ናቸው። ያደረባቸውን ስጋት ማዳመጥ አለባቸው። ስላሏቸው ፈተናዎችና በምን አይነት መንገድ መፍታት እንዳቀዱ በግልጽ ማሳየት አለባቸው። ግን ደግሞ ሁኔታውን ለመራጩ ህዝብ በማስረዳት ረገድ ችግር ይታይባቸዋል። የገዛ ፓርቲያቸው የምክር ቤት አባላት በእጯቸው ይዞታ ተበሳጭተዋል። በቀላሉ የማይታይ ጉዳይ ነው። ነገር ግን መራጮች እንደ ጥሩ አማራጭ የማያዋቸው ከሆነ ያ ከዚህም በላይ ወሳኝነት ይኖረዋል። በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ከፍተኛ የሪፐብሊካን ፓርቲ አባላት በበኩላቸው የአስተዳደሩ ባለስልጣናት ምክትል ፕሬዚዳንቱ የጤና ሁኔታው ስራውን ማከናወን የሚያስችል አቅሙን ያሳጣውን ፕሬዚዳንት ከስልጣኑ እንዲያነሳ የሚፈቅደውን ህገ መንግስታዊ ማሻሻያ መጠቀም ማሰብ አለባቸው ይላሉ። ኤሊሴ ስቴፋኒክ በምክር ቤቱ የሪፐብሊካን ፓርቲ ጉባኤ ሊቀመንበር ናቸው። ከዚህ በኋላ ጆ ባይደን መሪያችን ለመሆን ብቁ እንዳልሆኑ የሚያጠራጥር ነገር የለውም። የባይደን ዋይት ሀውስ ግራ ጽንፍ ዴሞክራት የምክር ቤት አባላትና ዋና ዋና የሚባሉት መገናኛ ብዙሀን ይህ እውነት መሆኑን ስለሚያውቁ ፍጹም ድንግርግር ውስጥ ናቸው። ይሁንና ባይደን በምክትላቸው ካማል ሀሪስ የመተካታቸው ሁኔታ ብዙም የማይመስል በሆነበት በአሁኑ ወቅት በንደራሴዎች ምክር ቤቱ አብላጫ መቀመጫ ያለው የዲሞክራት ፓርቲ መሪ ቸክ ሹመር ለፕሬዝዳንቱ ባላቸው ድጋፍ አያወላውሉም። በደንቡም መሠረት፣ ዲሞክራቶች የፊታችን ነሐሴ መጀመሪያ ላይ በሚያካሄዱት ጉባኤ እጩአቸውን ይፋ ያደርጋሉ። አሉላ ከበደን በድጋሚ አመሰግናለሁ። በመቀጠል ደግሞ ኤደን ገርመው በውጭ ሀገር የሚኖሩ እናቶች መተንፈሻ ስለሆነው ሀበሻ ማምስ ትነግረናለች። ሀበሻ ማምስ በጎርጎሳያኑ 2014 ነዋሪነቷን በሲያትል ዋሽንግተን ግዛት ባደረገች እናት የተመሰረተ ዲያስፖራ እናቶች በተለያዩ ጉዳዮች ዙሪያ የሚወያዩበት ዝግ የፌስቡክ ቡድን ነው። ወደ ዘገባው እናምራ። ከኤርትራውያን ቤተሰቦች ተወልዳ ዩናይትድ ስቴትስ ውስጥ ያደገችው የሀበሻ ማምስ የፌስቡክ ገጽና የአልማዝ ኤንኮ እህት ተቋም መስራች ቤሪ ገብረ ህይወት የራሷን ትዳር መስርታ ልጆች ስታፈራ የሀበሻ ባህልንና አሜሪካዊ ሕይወትን አዋህዶ ለልጆቿ ማስተላለፍ አስፈላጊ መሆኑን ተገንዝባለች። ሀበሻ ማምስ ገጽን የጀመርጉት በጎረጎሲያኑ ሁለት ለመጀመሪያ ጊዜ እናስሆን ነው። ያኔ ላደርግ የፈለግኩት ነገር ከራሴ ባህል ጋር ተመሳሳይ ባህል ካላቸው ሀበሻ እናቶች ጋር መገናኘትን ነበር። የመጀመሪያ ወንድ ልጄን ስወልድ እንኖር የነበረው ከከተማ ወጣ ብሎ ነበር። እኖርበት በነበረው ሰፈር የተለያየ ባህል ያላቸው ብዙ ሰዎች አልነበሩም። ልጄን ይዤ ቤተ መጻሕፍት እና መጫወቻ ቦታዎች በሚሄድበት ጊዜ እኔንና የኔም ባህል የሚመስል ነገር ምንም አላየሁም። በዛ ላይ ደግሞ ከቤተሰብ አሜሪካ ውስጥ አድጌ ዩኒቨርሲቲ ገብቼ አግብቼ ለመውለድ የመጀመሪያ በመሆኔ ያየሁት ሰው አልነበረም። ስለዚህ ያበሻ ባህልን የሚጋሩና እኔን የማልፍበትን ጉዳይ የሚገባቸው ሌሎች እናቶችን ማግኘት ነበር የፈለግኩት። በግል የፌስቡክ ቡድን መስርቼ ከሌሎች አካባቢ ካሉ እናቶች ጋር መገናኘት ጀመርኩ። ከዛ በዓለም ዙሪያ ካሉ እናቶች ጋር የመገናኘቱ ሁኔታ ተከተለ። የሀበሻ ማምስ የፌስቡክ ገጽ በአሁኑ ሰዓት ከአስራ አምስት ሺህ በላይ በዓለም ዙሪያ የሚኖሩ ኢትዮጵያውያን እና ኤርትራውያን አባላትን አፍርቷል። የካሊፎርኒያ ቤይ አካባቢ ነዋሪ ዮርዳኖስ ጸጋይ የገጹ አባል ሆና ብዙ ዓመታት ቆይታለች። ዮርዳኖስ በገጹ ላይ የሚነሱ ርዕሰ ጉዳዮች እና የሚንሸራሸሩ የተለያዩ ሀሳቦች አድማስዋን እንዳሰፉት ትገልጻለች። በዛ ያሉና የተለያየ ርዕሰ ጉዳዮች ላይ ይወያያሉ። ሰዎች መጥተው እንጀራ እንዴት ልጋግር ይላሉ። ከዛ ሌሎች በገጹ ገብተው በዚህ መልኩ ሞክሬው እኔ እንዲህ አድርጌ ተሳክቶልኛል ይላሉ። ሌላዋ ደግሞ መታ ይሄ ስራ እየሰራው ነበር እንዴት ባደርግ ይሻላል ብላ ትጠይቃለች። አሊያም ከአማታቸው ጋር ችግር አጋጥሟቸው ሊሆን ይችላል። ወጥተው ምን ባደርግ ይሻላል ብለው ምክር ይጠይቃሉ። እኔ አሁን በጣም የምወደው ነገር ስም ሳይታይ ጥያቄ መጠየቅ መቻሉን ነው። ምክንያቱም እናቶቹ እጅግ የግል በሚሉት ከባላቸው ጋር በተያያዘ አሊያም በፍቺ ጉዳይም ሊሆን ይችላል፣ ሰው ማማከር ቢሹ አማራጩ እዛው አለ። በጣም የምወደው ደግሞ ሌሎች እናቶች መጥተው እኔ ይህንን ሰው አውቀዋለሁ በዚህ መልኩ ሊረዳሽ ይችላል ይላሉ ዮርዳኖስ። እሷም ራሷ በአንድ ወቅት በልጇ ላይ ላጋጠመ የጤና ችግር የተለያዩ የመፍትሄ አማራጮች ማግኘቷን ትገልጻለች። ሴት ልጄ ታይፕ አንድ የሚባለው የስኳር ህመም አለባት ሲባል በጣም ነበር ግራ ይገባኝ። እንደ እናት ተፈትኜ ነበር። ከዛ ገጼ ላይ ወጥቼ ልጄ የምትጠቀመው ለጤናዋ የሚያግዛት መሳሪያ እንዲህ ሆነብኝ ምን ማድረግ እችላለሁ ብዬ ጠየቅኩኝ። ከመቅስበት በዚህ ጉዳይ ላይ ብዙ መልሶች አገኘው። ሊረዱሽ የሚችሉ ታይፕ አንድ የሚባለው የስኳር በሽታ ያለባቸው ህጻናትን የሚያሳድጉ ከዚህ ቡድን ውጭ የሆኑ ሌሎች ቡድኖች አሉ አሉኝ። ለእኔ በቃ ይሄ የማላውቀው ተአምራዊ ግኝት ነበር። እኔም ራሱ እኮ የበሽታው ታማሚ ነኝ። ነገር ግን ይህንን መረጃ አላውቀውም። በተመሳሳይ የቨርጂኒያ ግዛት ነዋሪ የሆነችው እና አንድ ወንድ ልጅ ብቻዋን የምታሳድገው ብሌን ሙልጌታ ገጹን በጓደኛዋ ጋባዥነት ከተቀላቀለች በኋላ ብቻ ልጅ በማሳደግ ውስጥ የሚያጋጥሟትን ተግዳሮቶች ከሌሎች እናቶች ጋር መጋራት መቻሏን ገልጻ፣ በተጨማሪም በተለያዩ ጊዜያቶች በተዘጋጁት የትውውቅ መርሃ ግብሮች ላይ በመሳተፍ ወዳጆች ማፍራት መቻሏን ትገልጻለች። በሲንግል ማም ግሩፕ ላይ ብዙ ሲንግል ማሞች አሉ። ሰፖርት አለው ሲከፋሽም ወይም ደግሞ ለልጆች ልጅ አሁን አስራ አራት ዓመት ነው። በጊዜው ግን ትንሽ ልጅ ነበረ። የተለያየ ጸባዮች ስታይ እኔ ብቻ አይደለውም እንደዚህ ሀፕን ያደርጋል በሚለው እንደዚህ ነገር አለ። እንደገና ደግሞ ዲኤምቪ ውስጥ በተለይ አሁን ብዙ አበሾች ስለሆን የተለያየ ቢዝነሶች አሉ፣ የተለያዩ ሰርቪሶች አሉ። የሆነ ነገር ብትፈልጊ ኢትዮጵያም ዕቃ መላክ ብትፈልጊ ኢትዮጵያ የሚሄድ ሰው አለ ወይ የሚመጣ ሰው አለ ወይ እንደዚህ ካርጎ ያላቸው ቢዝነሶች አሉ፣ ሬስቶራንቶች እዚህ ቦታ አበልቻለሁ በሚለው በቃ የተለያየ ኢንፎርሜሽኖች ነው የምንቀባበለው ማለት ነው። ሁላችንም በሀበሻ ማምስ ገጽ ውስጥ የተለያዩ ልጆቻቸውን ብቻቸውን የሚያሳድጉ እናቶች ቡድኖች፣ እንዲሁም ታዳጊ ልጆቻቸውን ዩኒቨርሲቲ የሚልኩ ወላጆች እና በተለያዩ የጤና ርዕሰ ጉዳዮች ላይ የሚወያዩ ሴቶች ያሉባቸው ራሳቸውን የቻሉ ሌሎች ቡድኖች መኖራቸውንም ጠቁማለች። በዋናነት ግን ባለፉት አመታት በገጹ ላይ በተደጋጋሚ ሲነሱ ያስተዋለቻቸው ጥያቄዎች አሉ። ኤርትራም ሆነ ኢትዮጵያ ውስጥ ልጅ የሚወሉ ሴቶች የአያት የአክስት፣ በአጠቃላይ የቤተሰብ ድጋፍ አላቸው። እኛ ግን በውጭው ዓለም ይሄ አማራጭ የለንም። ቤተሰቦች ቢኖሩም እንኳን ሁሉም የራሳቸው ስራ አላቸው። ስለዚህ ልጆቹን ለማሳደግ ሀገር ቤት ያለውን የመሰለ ድጋፍ የለንም። እናም ልጆቹን ሕጻናት ማቆያ ማስገባት ወይም ለሌሎች ሰዎች መስጠት አለብን። በዚህ ዙሪያ ተደጋጋሚ ጥያቄዎች ይነሳሉ። ሌላው ደግሞ በብዛት በባህላችን የማንወያይበት ነገርና ተደጋግሞ የሚነሳው ድህረ ወሊድ ድባቴ ነው። በእርግጥ በባህላችን የአራስ ቤት እንክብካቤ እስከ አርባና ሰማንያ ቀናት ድረስ አለ። ነገር ግን እሱ እዚህ የለም። ያም እንዳለ ሆኖ ደግሞ አንዲት እናት ድህረ ወሊድ ድባቴ ሊኖርባት ይችላል። ነገር ግን በዛ ዙሪያ ግልጽ የሆነ ውይይት የለም። ይህም ተደጋግሞ ለውይይት የሚቀርብ ነገር ነው። ሀበሻ ማምስ በቀጣይ ዓመት ታህሳስ 2017 ዓ ም ላይ አስረኛ ዓመቱን የሚይዝ ሲሆን ገጹና አጋር ተቋሙ አልማዝ ኤንድ ኮ በዓለም ዙሪያ ያሉ እናቶች በአካልና በድረ ገጽ የሚገናኙበት ለቀናት የሚቆይ እናቶች ጉባኤ ለማድረግ በእቅድ ላይ እንደሚገኝ ቤሪ ገብረ ሕይወት አጋርታለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ያደንገረመው ከዋሽንግተን ዲሲ። ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። በአዲስ አበባ ከተማ ልዩ ልዩ ስፍራዎች የሚሰማው ከፍተኛ ድምፅ ነዋሪዎቿን እንቅልፍ ነስተዋል። የከተማው ነዋሪና የሕግ ባለሙያው ኪዳኔ ምካሻ በመንገዶችና በመዝናኛ ስፍራዎች የሚሰሙ ከፍተኛ ድምፆች የነዋሪዎችን የሕይወት እንቅስቃሴ መጉዳታቸውን ይናገራሉ። የአዲስ አበባ ከተማ ጥበቃ አካባቢ ጥበቃ ባለስልጣን የአካባቢ ህግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ በበኩላቸው የድምፅ ብክለትን በተመለከተ በየቀኑ ከነዋሪዎች ቅሬታ እንደሚቀርብላቸው ተናግረዋል። የአዲስ አበባ የከተማ አስተዳደር ስሪት የተደባላለቀ መሆኑ ቢሮቸው ህጉን ለማስከበር የሚያደርገውን ጥረት አስቸጋሪ እንዳደረገበትም አክለዋል። አስማማው ዬ ነው ቀጣዩን ዘገባ አሰናድቶ። በአዲስ አበባ ከተማ ከሃይማኖት ተቋማት የጭፈራና መዝናኛ ቤቶች ተሽከርካሪዎች ከንግድና የመኖሪያ አካባቢዎች ከመንገድ ላይ የተለያዩ የንግድ ማስታወቂያዎች ከግንባታ ስራዎች እና ከተለያዩ ቦታዎች የሚለቀቁ ድምፆች የከተማዋን ነዋሪዎች እረፍት አልባ አድርጓቸዋል የአሜሪካ ድምፅ ያነጋገራቸው የከተማዋ ነዋሪና የህግ ባለሙያ ኪዳኔ መካሻ የድምፅ ብክለቱ የከተማይቱን ነዋሪዎች የዕለት ተዕለት እንቅስቃሴ መረበሽ መቀጠሉን ገልጸው በተለይ በመንገዶችና ከመዝናኛ ስፍራዎች የሚሰሙ ከፍተኛ ድምፆች የሰውን ልጅ ሰላም የሚያውኩ ናቸው ይላሉ ከማስታወቂያ ጋር ከተለያዩ ቅስቀሳዎች ጋር ከትራንስፖርት አጠቃቀም ጋር እንዲሁም ደግሞ ከስራዎች ጋር ለምሳሌ በመኖሪያ አካባቢ ከሚሰሩ ነገሮች እንደ ብየዳ የመሳሰሉት ነገሮች ከፍተኛ ድምፅ የሚያመነጩ እና መደበኛ ከሚባለው ድምፅ በላይ የሚረብሱ ወይም ሰላማዊ የመረጋጋት ሁኔታን የሚያውኩ ናቸው። ይህ እንግዲህ በጣም ሲዘወተር ሁላችንም በየመንገዱ ስንንቀሳቀስ በቀን በቀን የምናስተውለው ነገር ነው። አንዳንዱ እንዲያውም ቀጥታ ራሱ የሚናፈቅ ነገር እየሆነ ነው። የድምፅ ብክለት የአየር ብክለትን የሚከተል በዓለም ሁለተኛው ግዙፍ የአካባቢ ብክለት ነው። ማህበረሰቡን ከእንዲህ ያሉ ብክለቶች እንዲጠብቅና እንዲቆጣጠር በሕግ ስልጣን የሰጠው ለአካባቢ ጥበቃ ባለስልጣን ነው። የአሜሪካ ድምፅ በዚህ ጉዳይ ያነጋገራቸው የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ሕግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ የድምፅ ብክለት በከተማዋ ከፍተኛ ስለመሆኑ ያረጋግጣሉ። ዋናው ከአገልግሎት ሰጪና ከአምራች ተቋማት ነው፣ ይሄ ድምፅ የሚመነጨው አገልግሎት ሰጪ ስንል የሃይማኖት ተቋማትን ጨምሮ ነው። እነዚህ ባርና ሬስቶራንት ግሮሰሪ፣ ጭፈራ ቤቶች፣ እንደ አዲስ አበባ ደግሞ ዝም ብሎ ሱቆች ጭምር ቡቲክ፣ በቀን ጊዜ ከፍተኛ የሆነ ሳይዙም በጣም ትልቅ ድምፁም የሚያወጣውም ድምፅ በጣም ትልቅ የሆነ በር ላይ ያስቀምጡ እና ሱቆች ጭምር አስፈላጊነቱን ጭምር ሳያውቁ ከፍተኛ ድምፅ ያመነጫሉ ማለት ነው። እና በአዲስ አበባ ሁለንተናዊ የሆነ በሁሉም ቦታ በሁሉም ስራ ዘርፍ ውስጥ የሚገኝ የብክለት አይነት ድምፅ ነው ማለት ነው። የህግ ባለሙያው ኪዳኔ ነዋሪዎች ከድምፅ ብክለት መጠበቅ በኢትዮጵያ ህገ መንግስት ጥበቃ የተደረገለት መብት መሆኑን ያስረዳሉ። በህገ መንግስታችን አንቀጽ አርባ አራት ላይ ጤናማና ንጹህ የሆነ አካባቢ የመኖር መብት ለሁላችንም ተጠብቋል። በአንቀጽ ዘጠና ሁለት ላይ ደግሞ መንግስት ጤናማና ንጹህ አካባቢ እንዲኖር የአቅሙ ጥረት የማድረግ ኃላፊነት ተጥሎበታል። እንግዲህ ቀደም ብሎም ይሄ ነገር ይታወቃል። በአስራ ዘጠኝ ሀምሳ ሁለት የወጣው ፍትሐ ብሔር ሕጋችን አንቀጽ አስራ ሁለት ሀያ አምስትና ተከታዮቹ ላይ የሌላውን ማንኛውንም ነገር ይዞታችንን በምንገለገልበት ጊዜ የጎረቤቶችን ወይም የሌሎችን እንዳንረብሽ ወይም እንድናስብ ያስጠነቅቃል። ሌላው ደግሞ በአስራ ዘጠኝ ዘጠና አምስት የወጣ አዋጅ ቁጥር ሶስት መቶ የአካባቢ ብክለት ቁጥጥር አዋጥ አለ። ይሄ እንግዲህ አካባቢ በካይ ከሚባሉት ነገሮች መካከል እንግዲህ በአጠቃላይ የሚያስቀምጠው በማንኛውም መጠን ጥራቱን በመለወጥ ጥቅሙን የሚቀንስ የሚያገዋደል ወይም በሰው ጤና ወይም በሌሎች ህይዋን ላይ ጉዳት ሊያደርሱ የሚችሉ ድምፅና ንዝረቶችን የሚያመነጩ ነገሮችንም እንደሚያካትት ይደነግጋል። አቶ ለሜሳ በበኩላቸው ሕጎቹ ቢኖሩም የከተማ አስተዳደር ስሪት ወይም ማስተር ፕላን የተደበላለቀ በመሆኑ ሕጉን ለማስከበር የሚደረገውን ጥረት አስቸጋሪ እንዳደረገው ይናገራሉ። ህጉ ላይ ስታንደርድ አለ። ስታንዳርዱ ደግሞ የሚለው አካባቢዎችን በሶስት ቦታ ከፍሎ ያስቀምጣል። አንደኛው የኢንዱስትሪ አካባቢ ይላል። የኢንዱስትሪ አካባቢ በቀን ሰባ አምስት ደሲቤል፣ በማታ ሰባ ደሲቤል ነው የሚለው። ደሲቤል ማለት የዩኒት ሆኖ የድምፅ መለኪያ መሳሪያውን ተጠቅመ ስትለካ ከሰባ በላይ በማታ ከሆነ በክሏል ማለት ነው። ገበያ አካባቢ ደግሞ በቀን ስልሳ አምስት በማታ ሀምሳ አምስት ይላል። ማታ ማለት ደግሞ ከምሽቱ ሶስት ሰዓት በኋላ ማለት ነው። ከዛ በላይ ሲሆን በክለዋል ነው የሚባለው። የመኖሪያ አካባቢ ደግሞ ሲሆን በቀን ሀምሳ አምስት በማታ አርባ አምስት ነው የሚለው ስታንደርዱ ማለት ነው እና አካባቢዎችን ሶስት ቦታ ከፍሎ ነው ያለው። የከተማው ማስተር ፕላን እንደ አዲስ አበባ ብዙ የሚታየው ሚክስድ ነው ሁሉ ነገር አሁን እንደ ይሄ ሬሲደንሻል ነው ጭራሽ ኢንዱስትሪ አይቋቋምም ወይ ደግሞ ገበያ አካባቢ ሊሆን አይችልም። ይሄ ደግሞ ኢንዱስትሪ አካባቢ ነው ሰው ሊኖርበት አይገባም ተብሎ በደንብ የተለየ ማስተር ፕላኑ ላይ ባለው መሰረት የተቋቋመ ነገር የለም ማለት ነው ሁሉም ሁሉ ቦታ አለ መኖሪያም ኢንዱስትሪ ውስጥ አለ ኢንዱስትሪም መኖሪያ አካባቢ አለ ከላይ ኮንዶሚኒየም ነው ከስር ደግሞ ጭፈራ ቤት ነው ምናምን ግራውንዱ ላይ ጭፈራ ቤት ይከፍታሉ ከጎረቤት መጥተው ግሮሰሪ መኖሪያ ቤት ተከራይቶ ይከፍትብሃል ባርና ሬስቶራንት ይላል ከፊተኛ ድምፅ አለ እንደዚህ ነው ያለው ነገር ማለት ነው። እና ኢቭን ቦታዎቹን በጣም የተቀላቀሉ አይነት ከተማ ነው ያለው። በጣም አስቸጋሪ ያደርጎታል። አሁን እኛ ምንድን ነው የምናደርገው? በነዋሪዎች ስታንዳርድ ነው የምንለካው። ኢንዱስትሪ እና መኖሪያ ቤት አንድ አካባቢ ካለ ወይንም እነዚህ ከፍተኛ ድምፅ የሚያመነጩ ማንኛዎቹም አንድ አካባቢ ሲሆኑ እና ነዋሪ በብዛት ካለ በአርባ አምስቱ ነው የሚነደው በማታ ማለት ነው። የከተማ ነዋሪዎች በድምፅ ብክለቱ እየተማረሩ በመምጣታቸው የሚቀርቡ ቅሬታዎችም እየጨመሩ መምጣታቸውን ተናግረዋል። የሚሰማውን ድምፅ እያሰሙን ከምሽቱ ዘጠኝ ሰዓት ምናምን ሁሉ የሚደውሉ እኛን ሁሉ ከእንቅልፍ የሚቀሰቅሱ አቤቱታዎች አሉ ማለት ነው እና ህብረተሰቡ በሰፊው ያቀርባል። በዚህ በድምጽ ብክለት የታሸጉ ግሮሰሪዎች፣ የታሸጉ ባርና ሬስቶራንት አሉ። ማስጠንቀቂያ እንጽፋለን። በግንዛቤም በማስጠንቀቂያም የማይመለሱት ደግሞ እናሽጋለን በገንዘብም ጭምር እንቀጣለን። በተደጋጋሚ ደግሞ ችግሩን ሲያደርሱ ማልማር ስሉ ደግሞ የንግድ ፍቃድ ስረዛ እንዲደረግ ለንግድ ቢሮ እናሳውቅና ንግድ ፍቃዳቸው በዛ ዘርፍ ስራ ላይ እንድሰረዝ ንገዳም እንጽፋለን ማለት ነው። በከተማዋ የተለያዩ አካባቢዎች ባሉ መንገዶች ከፍተኛ ድምፅ በሚያወጡ የድምፅ ማጉያዎች የሚደረጉ ቅስቀሳዎች ሌላው ማህበረሰቡን እረፍት ነስቷል የሚሉት የህግ ባለሙያው ኪዳኔ ይህም የማስታወቂያ ህጉን ጨምሮ የህግ ክልክላዎች የተደረገበት ቢሆንም የሚመለከተው ተቋም ህግ ማስከበር እንዳልቻለ ጠቅሰው ይወቅሳሉ። የተለያየ አካባቢ ክፍለ ከተማዎች፣ ወረዳ፣ የመሳሰሉት አንዳንዴ ያጋጥማል ደግሞ የንግድ ተቋማትን በየመንገዱ ወይም በየአሁን ሞሎች አካባቢ ምናምን በከፍተኛ ድምፅ የአካባቢ የሚንቀሳቀሰው ሰው ምርቶቻቸውን ሲያስተዋውቁ አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችን ስላመሻችሁ በእጅጉ እናመሰግናለን። ቀደም ብሎ የቀረቡ ዘገባዎችና ሌሎች መረጃዎችን ለማግኘት ያሉንን አማራጮች ተጠቀሙ። አምሃሪክ ዳት ቪኦኤ ኒውስ ዳት ካም ኦፊሳላዊ የዌብ ሳይት አድራሻችን ነው። በፌስቡክ ላይ ደግሞ አት ቪኦኤ አምሃሪክ ላይ የምንገኛለን። በዚያ በመጎብኘት ተጨማሪ መረጃዎች እንድታገኙ እንጋብዛለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብረኝ የቆየው ኤልያስ አስማረ ነው። I you in Gidi <laughs>